የአሜሪካ ድምጽ ነው በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 18 2016 ዓ ም ዝግጅታችን ጀመረ። Thank you. ለሽግግር ፍትህ ሂደቱ ውጤታማነት የኢትዮጵያ መንግስት የማያሻማ የፖለቲካ ቁርጠኝነት እንዲያሳይ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት ጠየቁ። በመተማ ወረዳ ከ28 በላይ ሰዎች መታገታቸው ተገለጸ። እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ ኤልያስ ደረሰ አስማረ ከስቱዲዮ ያቀናብረልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጂት ይታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራሳ ድረስ አብራችሁን ቆዩ። አሁን በቅድሚያ ለዓለም ዋና ዋና ዜናዎቹ ወደ ደረጀ ደስታ በድጋሜ እንደምናመሻችሁ አድማጮች፣ የሚሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሱዳኑ ፈጥኖ ደራሽ መሪ ኢትዮጵያ ናቸው፣ የእስራኤል ድብደባ በጋዛ ቀጥሏል፣ የዩናይትድ ስቴትስና የሜክሲኮ መሪዎች በፍልሰተኞች ጉዳይ ላይ እየተወያዩ ናቸው፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን ሰላምና መረጋጋትን ማስፈን ስለሚቻልበት ሁኔታ ዛሬ ሐሙስ አዲስ አበባ ከገቡት የሱዳኑ ፈጥኖ ደራሽ ሰራዊት አዛዥ ጀነራል ሞሐመድ ሐምዳን ደጋሎና ቡድናቸው ጋር መምከራቸውን ጠቅላይ ሚኒስትር አብይ አህመድ በኤክስ ገጻቸው ላይ አስታውቀዋል። በጦርነቱ ወቅት አድራሻቸው ሳይታወቅ የቆዩት ጄኔራል ደጋሎ ለመጀመሪያ ጊዜ የታዩት ትናንት ረቡዕ ከኡጋንዳው ፕሬዚደንት ዩሪ ሙሴቪኒ ጋር መኖሪያ ቤታቸው ውስጥ ተገናኝተው በተነጋገሩበት ወቅት መሆኑንም ዘገባው አመልክቷል። ዛሬ ረፋዱ ላይ አዲስ አበባ የገቡትን የሱዳን ፈጥኖ ደራሽ ሰራዊት አዛዥ ጀኔራል መሐመድ ሀምዳን ደጋሎ ቦሌ ዓለም አቀፍ አውሮፕላን ማረፊያ የተቀበሏቸው የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ሄምቲም እየተባሉ የሚጠሩት መሐመድ ሀምዳን ደጋሎ አዲስ አበባ መግባታቸውን ያስታወቀው የኢትዮጵያ የውጭ ጉዳይ ሚኒስትር እንግዳው የተባበሩት አረብ ኤሚሬቶች አየር መንገድ ሮያል ጄት ንብረት ከሆነው አውሮፕላን ሲወርዱ የሚያሳዩ ምስሎችን ፌስቡክ ገጹ ላይ አስፍረዋል። አፍሪካ ቀንድ ላይ ስትራቴጂካዊ ጥቅም ትኩረት ያላትና የቀይ ባህሩን ወደብ ፖርት ሱዳንን ጨምሮ ሱዳን ውስጥ ነዋይ ለማፍሰስ ስታግባባ የቆየችው የተባበሩት አረብ ኤሚሬቶች ከአሁኑ ግጭት በፊት ጀምሮ የሄሚቲ ጠንካራ ወዳጅና አጋር መሆኗን ሮይተርስ ጠቁመዋል። ባለፈው ወር አንድ የሱዳን ከፍተኛ ጄኔራል የኤሚሬቶቹ መንግስት ፈጥኖ ደራሽ ኃይሎችን ይደግፋል፣ ዩጋንዳን ጨምሮ በተለያዩ አገሮች በኩል ድጋፍ እያቀበለ ነው ብለው ነበር። አቡ ዳቢ ሱዳን ውስጥ ውዝግቡን ለማርገብ ዲፕሎማሲያዊ ውይይትን እንደምትደግፍ ስትገልጽ፣ ካምፓላ የተባለው ሐሰት ነው ብላለች። በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተደረገው ጦርነት ዋና ከተማይቱን ካርቱምን ሲያወድም ከሰባት ሚሊዮን በላይ ሰው ማፈናቀሉን በዳርፉር የጎሳ እልቂትና ግድያ እንዲያገረሽ ማድረጉን ዘገባው አመልክቷል። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ውስጥ ባለፈው ሰኞ በታጣቂዎች ተፈጸመ በተባለ ጥቃት 12 ሰዎች መገደላቸውንና ሌሎች 12 መቁሰላቸውን የአካባቢው ነዋሪዎችና የሆስፒታል ምንጮች ለቪኦኤ ገለጹ። ወረዳዋ ከተማ ጎንዶ መስቀላ የሚገኘው ሆስፒታል ባልደረባ የሆኑና ለደህንነቴ እሰጋለሁ በሚል ስማቸው እንዳይጠቀስ የጠየቁ ባለሙያ ሶስት ሰዎች የሞቱት ሆስፒታል ከመድረሳቸው በፊት ነው ብለዋል። ጉዳት ደርሶባቸዋል የተባሉት 12 ሰዎች በሕክምና ላይ እንደሚገኙም ተናግረዋል። ከፋኖ ታጣቂዎች ወይም ከመሪዎቻቸው ከደራ ወረዳ ጸጥታ ጽፈት ቤትና ከወረዳ አስተዳደር እንዲሁም ከሰሜን ሸዋና ከሰሜን ሸዋ ዞንና ከኦሮሚያ ፀጥታና አስተዳደር ቢሮዎች ምላሽ ለማግኘት ያደረገችው ጥረት አለመሳካቱን ፀሐይ ዳምጠው ከአዲስ አበባ ዘግባለች። ኢትዮጵያ ባላት ብቸኛ የዓለም አቀፍ የመንግስት ቦንድ መክፈል የነበረባት 33 ሚሊዮን ዶላር መክፈል ባለመቻሏ ፊች የተባለ የዓለም አገሮች የብድር መታመን ደረጃ ሰጪ ድርጅት የኢትዮጵያን ተበዳሪነት ደረጃ ያልተከፈለ በሚል ገደብ የተጣለበት ያልተከፈለ እዳ ወይም ሪስትሪክት ዲፎልት ወደሚል ዝቅ አድርጎታል። የብድር ኤጀንሲው ኢትዮጵያን አንድ ቢሊዮን ዶላር የዩሮ ቦንድ ደረጃን በተመሳሳይ ምክንያት ወደ ተመሳሳይ ደረጃ ዝቅ ማድረጉ አስታውቋል። ይሁን እንጂ መንግስት በዚያ ረገድ ያለውን እዳ እየከፈለ ስለሆነ ፊች የአገሪቱ ውስጥ ምንዛሬ እዳ ደረጃ ሲሲሲ በተባለ ምድብ ውስጥ ይቆያል ብሏል። በላቸው የተባለችውን የባንክ ሰራተኛ በመጥለፍ ወንጀል ተጠርጥሮ የታሰረው የቀድሞ የአዋሳ አስተዳደር ከንቲባ ጠባቂ ዋና ሳጅን የኋላ መብራት ወልደ ማርያም በ16 ዓመት ጽኑ ሥርዓት እንዲቀጣ ተወሰነ። ጠበቃው አቶ ገብረ መድህን ተክላይ ደንበኛው በአስገድዶ መድፈርና ጠለፋ ወንጀሎች መከሰሳቸውን ገልጸው የተላለፈባቸው ውሳኔው ተመጣጣኝ ያልሆነ ነው ሲሉ ይግባኝ እንደሚሉ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልከዋል። የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ዛሬ ታሳስ 18 ቀን 2016 ዓ ም ባስቻለው ችሎት ጸጋ በላቸው የተባለቸውን የዳሽን ባንክ ሰራተኛ ጠልፎ አስገድዶ በመረፈር የተከሰሰው ዋና ሳጅን የኋላ መብራት ወልደ ሚካኤል ጥፋተኛ ሆኖ ተገኝቷል፣ ሲል በ16 ዓመት ጽኑ ሥርዓት እንዲቀጣ ውሳኔ አስተላልፏል። የተከሳሽ ጠበቃ አቶ ገብረመድን ተክላይ ስለ ደንበኛቸው ክስ ሂደትና ስለ ውሳኔው የሚከተለውን ተናግሯል። ዛሬ የውሳኔ ቀን ነበር። ድግጥ ከዚህ ቀደም በነበረው ቀጠሮ የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ደንበኛ ላይ የተከሰሰበት በሁለቱም ወንጀሎች ማለትም በጠለፋና አስገድዶ መድፈሩ ላይ ውሳኔ ሰጥቶ ነበር። የጥፋተኝነት ውሳኔ ከተሰጠን በኋላ ያው ግራጅን ተከራካሪ ወገኖች በወንጀለኛ መግጫ ስነስርዓት ህጉ መሰረት የቅጣት አስተያየታችንን አቅርበን በሱ ጉዳይ ላይ ስንከራከርና ማስረጃ ስናቀርብ ከቆየን በኋላ ዛሬ የቅጣት ፍርድ ቤት ሰጠው። በዛ መነሻ ያው በአስራ ስድስት አመት እስራት እንዲቀጣ ፍርድ ቤት ወስኗል። የተላለፈባቸው ውሳኔ ተመጣጣኝ አይደለም ያሉት ጠበቃቸው ያቀረብናቸው ናቸው ስምንት የሚደርሱ የውሳኔ ማቅለያዎች ከግምት ውስጥ አልገባም ሲሉ ለሐዋሳ ከተማ ከፍተኛ ፍርድ ቤት ይግባኝ እንላለን ብሏል። ምክንያቱም ወደ ስምንት አይነት የቅጣት ማቅለያ ምክንያቶችን አቅርበናል። ስለዚህ በቅጣት ውሳኔውም የተጋነነው ብለን እናምናለን። ፀጋ በላቸው ከምትሰራበት ባንክ ቤት ስትወጣም ከሐዋሳ ከተማ የተጠለፈችው ባለፈው ዓመት በወርሃ ግንቦት ሲሆን ጠለፋት የተባለው የኋላ መብራት ወልደ ሚካኤል ለቀናት ይዟት ከተሰወረ በኋላ ነበር። ከአገረ ሰላም ከተማ በፖሊስ ተይዘው ታስረው ክሱን ሲከታተል ነበረው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ፍልስጤማውያን በደቡባዊ ጋዛ ሰርጥ ካን ዩኒስ ላይ እስራኤል በፈጸመችው የአየር ድብደባ የተገደሉ ዘመዶቻቸውን ቤተሰቦች ዛሬ ሐሙስ ሲያስተዛዝኑ ውለዋል። የፍልስጤም ቀጨረቃ እንዳስታወቀው በ አልአማል ሆስፒታል አቅራቢያ በተደረገ አንድ የአየር ጥቃት በትንሹ አስር ሰዎች ሲሞቱ ሌሎች አስራ ሁለት ሰዎች ቆስለዋል። አብዛኛው የከተማዋ ህዝብ ለቆ ቢወጣም ብዙ ቁጥር ያላቸው ነዋሪዎች በአልአማል አቅራቢያና ሌላኛው ሆስፒታል አካባቢ ተጠልለው እንደነበር አሶሴትድ ፕሬስ ዘግበዋል። ነዋሪዎቹ በሕክምና ተቋማቱ አቅራቢያ የሰፈሩት ከቦምብ ጥቃቱ እንደሚድኑ ተስፋ በማድረግ እንደሆነ ዘገባው አመልክተዋል። ጦርነቱ እስካሁን ከ20ሺህ በላይ ፍልስጤማውያንን የገደለ ሲሆን 2.3 ሚሊዮን ከሚደርሰው የጋዛ ህዝብ 85 በመቶ የሚሆነውን ከመኖሪያ ቤታቸው አፈናቅሏል። አብዛኛው ሰሜናዊ ጋዛ አካባቢ የተደመሰሰ ሲሆን በአብዛኛው ህዝብ ከቀሪው ግዛት ለሳምንታት ተነጥሎ መቆየቱን ዘገባው ጠቅሷል። እስራኤል ጥቃቷን ወደ አብዛኞቹ ትናንሽ አካባቢዎች ሳይቀር ያሰፋች ሲሆን ብዙዎች የደቡብ አካባቢዎች ተመሳሳይ ዕጣ ፈንታ ይገጥማቸዋል የሚል ስጋት መፍጠሩ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ኔዘርላንድ ዳይቷን ሲግሪድ ካግን የጋዛ ከፍተኛ የሰብአዊና የመልሶ ግንባታ አስተባባሪ ሆነው መሾማቸውን አስታውቀዋል። አስተባባሪዋ የተሾሙት ከትናንት በስቲያ ማክሰኞ እንደ አውሮፓ አቆጣጠር ታህሳስ 26 በጸጥታው ምክር ቤት ባሳለፈው ውሳኔ መሰረት መሆኑን ተናግረዋል። በውሳኔው መሰረት አስተባባሪዋ ወደ ጋዛ የሚደረጉ የሰብአዊ እርዳታ አቅርቦቶችን ያመቻቻሉ፣ ያስተባብራሉ፣ ይቆጣጠራሉ እንዲሁም ያረጋግጣሉ ብለዋል። ካግ እንደ ኤሮፓ አቆጣጠር ከጥር 2024 ጀምሮ ስራቸውን ይጀምራሉ ብለዋል። በዩናይትድ ስቴትስ ግዛት በዩናይትድ ስቴትስ የቴክሳስ ግዛት እንደ ኤሮፓ አቆጣጠር ከ2021 ጀምሮ በሜክሲኮ ድንበር በኩል ጥሰው ወደ አገር ውስጥ የገቡ 10 ሺህ የሚጠጉ ፍልሰተኞችን በቁጥጥር ስር መዋላቸው ተነገረ። ስደተኞቹ በቁጥጥር ስር የዋሉት በአገረገዢው ግሬግ አቦት 10 ቢሊዮን ዶላር በፈጀውና ሎን ስታር ተብሎ በሚጠራው ዘመቻ አካል በሆነው ፕሮጀክት መሆኑን አሶሴትድ ፕሬስ ዘግቧል። ቴክሳስ ውስጥ ከመጪው መጋቢት ጀምሮ ፖሊስ ህገወጥ ፍልሰተኞችን ከመንገድ ላይ በቁጥጥር ስር እንዲያውልና ለዳኞችም ከአገር የማባረር ስልጣን የሚሰጥ አዲስ ደንብ ወጥቷል። የዜጎች መብቶች ተሟጋች ድርጅቶች እነዚህ እርምጃዎች ህገ መንግስታዊ ያልሆኑና የፌዴራል መንግስትን በስደተኝነት ላይ ያለውን ስልጣን የሚጥሱ ናቸው ሲሉ ይከራከራሉ። አዳዲስ ደንቦች እየወጡና የጠበቁ ቁጥጥሮች ተግባራዊ የተደረጉ ቢሆንም በሜክሲኮ ድንበር በኩል ወደ ዩናይትድ ስቴትስ የሚገቡ ህገወጥ ስደተኞች ቁጥር ከወትሮው እጅግ እየጨመረ መምጣቱ ተመልክተዋል። እንደ አውሮፓ አቆጣጠር በ2021 1.2 ሚሊየን የነበረው ህገወጥ ፍልሰተኞች ቁጥር ወደ 1.5 ሚሊየን ከፍ ማለቱም በዘገባው ተጠቅሷል። በህገወጥ ፍልሰተኞቹ ዙሪያ ለመምከር የዩናይትድ ስቴትስ እና የሜክሲኮ ባለስልጣናት ትናንት ረቡዕ ሜክሲኮ ሲቲ ውስጥ ተገናኝተው መክረዋል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አሁን ወደ ሊሊ መልሳችኋለሁ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 18 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም ከእኛ ጋር ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮምና በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን አምሹ። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። መንግስት በየጊዜው በሚነሱ ግጭቶችን በውይይት በመፍታትና በመላ ሀገሪቱ ሰላምና ጸጥታን በማስፈን ለሽግግር ፍትህ አፈጻጸም ምቹ ሁኔታ መፍጠር እንደሚገባው የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት አሳስበዋል። ይህም ሂደቱ አካታች ተአማኒና ተቀባይነት ያለው እንዲሆን የሚያስችል እንደሆነ የኮሚሽኑ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በሽግግር ፍትህ ጉዳዮች ላይ ተጎጂዎችን ጨምሮ ከተለያዩ የህብረተሰብ ክፍሎች ጋር ምክክር በማድረግ ባለዘጠና ገጽ ሪፖርት ዛሬ ይፋ አድርገዋል። ኬኔዲ አባተ ዝርዝሩን ተከታትሎታል። በኢትዮጵያ ሊደረግ በታቀደው የሽግግር ፍትህ ዙሪያ ከሐምሌ ወር 2014 ዓም እስከ መጋቢት ወር 2015 ዓም ድረስ በሀገሪቱ የተለያዩ አካባቢዎች በተደረጉ ምክክሮች በአጠቃላይ 805 ሰዎች የተሳተፉ ሲሆን እነዚህም ተጎጂዎችንና ቤተሰቦቻቸውን፣ የአገር ውስጥ ተፈናቃዮችን፣ የአካል ጉዳተኞችን፣ ባህላዊና የሃይማኖት መሪዎችን እንዲሁም በሰብዓዊ መብቶችና በሰላም ጥረት ላይ የሚሳተፉ አገር በቀል የሲቪል ማህበረሰብ ድርጅቶችን ያካተቱ ስለመሆናቸው መሆናቸው ሪፖርቱ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በሪፖርታቸው ምክክሮቹ በአፋር፣ በአማራ፣ በሀረሪ፣ በኦሮሚያ፣ በሶማሌና በትግራይ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር መካሄዳቸውን ጠቅሰዋል። የምክክሩ ዓላማ በቀጥታም ይሁን በተዘዋዋሪ በጦርነትና በተለያዩ የግጭት ሂደቶች ውስጥ ያለፉ ማህበረሰቦች በሽግግር ፍትህ ሂደቱ ላይ ያላቸውን ሀሳብ ማወቅና ለሂደቱ የፖሊሲ ግብአት ማቅረብ መሆኑን የገለጹ የሰጡት የኢሰመኮ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኩ አጌታቸው ስለ ምክክሩ ግኝት ያስረዳሉ። ዋነኛው ግኝት እንግዲህ ያገኘነው ከእነሱ ምላሽ የስድድር ሂደት የሚለው ላይ ሙሉ በሙሉ ደረጃ ኮንሰንሰስ በሚባል ደረጃ ስምምነት አለ። አዎ፣ ይህ አማራጭ ጥሩ ነው ያስፈልጋል። በሂደቱ አስፈላጊነት ላይ ማመን ማለት ነው። ሁለተኛው ደግሞ ምን መሰለ የሽግግር ፍትህ ሂደት ብዙ ክፍሎች አሉት እንደው ጠቅለል ባለመልኩ ዋና ዋና የሽግግር ፍትህ ሂደቶች ምንድን ናቸው ተጠያቂነትን ማረጋገጥ እውነትን ማፈላለግ ካሳ መስጠት እንደገና ደግሞ በተለይም ጥሰቶች መልሰው እንዳይደገሙ መልሰን ወደ ግጭት ወደ ጥሰቶቹ መነሻ መንስኤ ወደ መሆኑት ሁኔታዎች ላለማማለሳችን ዋስትና መጠትን፣ እርቅን ማስፈንን፣ እነዚህን ያካትታሉ። እና ከማህበረሰብ ክፍሎቹ ያገኘነው ምላሽ ምንድን ነው? በአጠቃላይ የሽግግር ፍትህ ሂደት ማመኑ እንዳለ ሆኖ፣ በእያንዳንዱ ክፍልም አላ አስፈላጊነትም እምነት አለ። የተባበሩት መንግስታት የሰብአዊ መብቶች ቢሮም ሪፖርቱን አስመልክቶ በድረገጹ ባስተላለፈው መልእክት ለቀደሙት በደሎች ፍትህን የማስፈን ሂደቱ ተጎጂዎችን ያማከለ የወንጀል ክሶችን፣ ካሳዎችን፣ እውነትን ፍለጋና ተቋማዊ ማሻሻያዎችን ማካተት አለበት ብሏል። በኢትዮጵያ የሽግግር ፍትህ ፖሊሲ ለማዘጋጀት የተወሰዱ እርምጃዎችን ያደነቁት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እነዚህ ጥረቶች ሁሉን አቀፍ እና ካለም አቀፍ የሰብአ መብቶች ደንቦች ጋር የሚጣጣሙ እንዲሆኑ ተጎጂዎችን ማዕከል ማድረግ አለባቸው ብለዋል። በደል የተፈጸመባቸው ሰዎች በቂ፣ ሁሉን አቀፍ፣ ፈጣንና ውጤታማ ካሳን ጨምሮ ፍትህ የማግኘት መብት አላቸው ማለታቸውም ተጠቅሷል። የምክክሩ ተሳታፊዎችም የደረሰባቸውን የሰብአዊ መብቶች ጥሰቶችና በደሎች በመመስከር እንዲሁም ሀሳባቸውን በማቅረብ የሽግግር ፍትህ ሂደቱ አካል ለመሆን ቁርጠኛ አቋም እንዳላቸው ሪፖርቱ አመልክቷል። ሆኖም ግለሰቦች በሂደቱ በነጻ ነጻነት ለመሳተፍ ደህንነት እንዲሰማቸውና ጥበቃ እንዲደረግላቸው እንደሚፈልጉ የኢሰመኮ የሕግና የፖሊሲ ስራ ክፍል ዳይሬክተር ታሪኩ ጌታቸው ይገልጻሉ። እንደዚህ አይነት መጠነ ሰፊ ስራ ግልጽነት፣ ተአማኒ ያለው ስራ ለመስራት በዚህ ሂደት የሚሳተፉ ማህበረሰብ ክፍሎች በሙሉ ከስጋት መጣ ሊሆኑ ይገባል። ደህንነትን ማረጋገጥ አንደኛው ነው። ካነጋገር ሰዎችም ይመጣልን ዋናው እሱ ነው። ሁለተኛው እንግዲህ ያዳመጥነው ነው ሆነ በሪፖርታችን ያካተትነው ምክረ ሀሳብ የሚያስፈጽመው አካል በሁሉ ማህበረሰብ ክፍሎች ተቀባይነት ሊያገኝ የሚችል በበቂ ሁኔታ ገለልተኛና ነፃ የሆነ ሊሆን ይገባል። የኢትዮጵያ መንግስት ለሂደቱ ውጤታማነት ፖለቲካዊ ቁርጠኝነቱን በማያሻማ መልኩ ሊያሳይ ይገባል ያለው የጣምራ ሪፖርቱ፣ ይህም በየጊዜው የሚነሱ ግጭቶችን በውይይት መፍታትና በመላ አገሪቱ ሰላምና ጸጥታን ማስፈንን እንደሚያካትት አሳስቧል። የኢሰመኮ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ማህበረሰብ ክፍሎች በእኩልነት አካታች በሆነ መልኩ ለማስኬድ ራሱ በሁሉም አካባቢዎች የደህንነት እና የሰላም ሁኔታ ሊፈጠር ይገባል። በዚህ ሁኔታ ነው እንግዲህ ሂደቱም ተአማኒነት እና ተቀባይነት ሊኖረው የሚችለው። ስለዚህ ይሄ ሊታለፍም አይችል እና ዋነኛው ቅድመ ሁኔታ ነው። የዛሬው ሪፖርት መንግስት የህግ የበላይነትን በማስከበር ዓለም አቀፍ የሰብአዊ ህጎችን በመጣስ የሚፈጸሙ ወንጀሎችን በመከላከል ና አጥፊዎችን ተጠያቂ ያለማድረግ ልማድን እንዲያበቃ በማድረግ ለሽግግር ፍትህ ሂደቱ ምቹ ሁኔታ መፍጠር እንዳለበትም አሳስቧል። ሌሎች ባለድርሻ አካላትም በሽግግር ፍትህ ሂደቱ ውስጥ በንቃት እንዲሳተፉ ጠይቋል። ኮሚሽኑ በግኝቱ ዙሪያ በፍትህ ሚኒስቴር ከተቋቋመው የሽግግር ፍትህ ፖሊሲ የባለሙያዎች ቡድን ጋራ ውይይት ማድረጉንም አመልክቷል። ከፖሊሲ የባለሙያዎች ቡድኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው ባይሳካም በኢትዮጵያ ሊተገበር ለታቀደው የሽ የሽግግር ፍትህ ስርዓት የፖሊሲ ማዕቀፍ የማዘጋጀት ስራ በመጠናቀቅ ላይ መሆኑን የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ መግለጻቸው ይታወቃል። በፖሊሲ ሂደቱ ላይ ተጨማሪ ሀሳብ መስጠት ለሚፈልግ አካል በሩ ክፍት እንደሆነ መግለጻቸውን መዘገባችንም የሚታወስ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ሆሮ ጉድሩ ወለጋ ዞን ጉድሩ ወረዳ ውስጥ ባለፈው ሰኞ ተካሄደ በተባለ የድሮን ጥቃት ስምንት ሰዎች ተገድለዋል ሲል የኦሮሞ ነጻነት ግንባር ተናግሯል። ከፌዴራል ከክልልና ከዞን ባለስልጣናት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል በተመሳሳይ ዞን የአሙሩ ወረዳ አቦራ ከተማ ውስጥ ከትላንት በስቲያ ማክሰኞ አምስት ሰዎች ጸጥታ አስከባሪዎች በታጣቂዎች እንደተገደሉ የከተማዋ ከንቲባ አስታውቀዋል። ናኮር መልካ ዝርዝሩን ይዛል። መንግስት አካሂዶታል የተባለው የሰኞ የድሮን ጥቃት የተፈጸመው በበሮ ሙሉ ወንጌል ቤተ ክርስቲያን ቅጥር ግቢ ውስጥ ካለ የበቆሎ ማሳ ላይ የደረሰውን ቡቃያ በመሰብሰብ ላይ እንደነበሩ ነው ሲሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠራ የጠየቁ የአካባቢው ነዋሪ ተናግረዋል። አሌላ መሳኔ የቤተ ክርስቲያኑ የሆነ በቆሎ ሲሸለቅቁ ነበር። ስምንት ሰዎች በድሮን ተመተው የሞቱት፣ አራት ሰዎች ደግሞ ቆስለው ኮምቦልቻ ከተማ ውስጥ በሚገኝ ጉድሩ ሆስፒታል እየታከሙ ነው። ስለ ሁኔታው ለማጣራት ወደ ኮምቦልቻ ሆስፒታል ደውዬ ነበር። የደወልኩላቸው ባለሙያ በዚህ ጉዳይ ሁለተኛ ወደ እርሳቸው እንዳልደውል ነግረውኝ ስልክ ዘግተዋል። በአካባቢው በመንግስት ኃይሎችና በኦሮሞ ነጻነት ጦር ሸማቂዎች መካከል የሚደረገው ግጭት በህብረተሰቡ ላይ ከፍተኛ ጉዳት ማድረስ መቀጠሉን እኒው ነዋሪ ተናግረዋል። እዚህ አካባቢ ጦርነት በተደጋጋሚ ነው የሚከሰተውም የመንግስት ወታደሮችም ጫካ ያሉትም ታጣቂዎች በዚህ ስለሚያልፉ ህዝቡ ላይ በርካታ ጉዳት ያደርሳሉ። እንዲህ በጅልማ ባይሆንም በየሳምንቱ ቢያንስ አንድ ሁለት ሰው ይሞታል። አንዳንዴ ጫካ ያሉ ታጣቂዎች፣ የመንግስት ኃይሎችም በድሮን የሚሞቱበት ጊዜ አለ። ይህን ችግር በውይይት ካልሆነም በውጊያ መፍታት አይቻልም። የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ በጉድሮ ወረዳ ልዩ ስሙ በሮ በተባለ ስፍራ በብልጽግና የድሮን ጥቃት ታሳስ 15 አመሻሽ ላይ ስምንት ሰላማዊ ሰዎች ተገለዋል ብሎ ሌሎች ሁለት ሰዎች መቁሰላቸውንም በጽሁፍ አስፍሯል። ድርጊቱን እንደሚያወግዝ የገለጸው ኦነግ ህዝቡ፣ ዓለም አቀፍ ማህበረሰብና የሰብአዊ መብቶች ተቋማት ግፊት እንዲያደርጉ አሳስቧል። ምላሽና ማብራሪያ ለማግኘት ከዞኑ የአስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ አብዲሳ ቀና ከኦሮሚያ ክልል የጸጥታ ቢሮ ኃላፊ አራርሳ መርዳሳን በስልክ ያደረግናቸው ጥረቶች አልተሳኩም። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ሀይሉ አዱኛ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለምልልስ ኦነግ ሸኔ ሲሉ በሚጠሯቸው ታጣቂዎች ላይ መንግስት እርምጃ እንደሚወስድ፣ ኦነግ ከዚህ ቀደምም በተመሳሳይ ጉዳይ ላይ አውጥቶ በነበረው መግለጫ ዙሪያ ምላሽ ሰጥተው ነበር። በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሀንን እየገደለ ያለው የሸኔ አሸባሪ ቡድን ነው። እኛ እንደ መንግስት ህዝቡን የመከላከል ዜጎችን የመከላከል ህገ መንግስታዊ ግዴታም ስላለብን ንጹሀንን ከአሸባሪ ቡድን የመከላከል ተግባር ነው እየፈጸምን ያለ ነው እንጂ ሽብር ቡድኑ ራሱ ገሎ ኢሰብአዊ የሆኑ ድርጊቶችን ፈጽሞ መንግስት ነው በሚለው ለአሸባሪው ቡድን ሽፋን ለመስጠት የወጣ መግለጫ ነው ማለት። ሸማቂው ቡድንም የመንግስቱን ውንጀላ አስተባብሎ በበኩሉ የመንግስት ኃይሎች እንጂ ሰላማዊ ሰዎችን እንደማያጠቃ ሲገልጽ ቆይቷል። ይህ በእንዲህ እንዳለ በዚያው ዞን አሙር ወረዳ ኦቦራ ከተማ ውስጥ ከትናንት በስቲያ ማክሰኞ ታጣቂዎች አምስት ጸጥታ አስከባሪዎችን መግደላቸውን የከተማይቱ ከንቲባ አቶ ለሜሳ ታደሰ ገልጸዋል። የአዱኛ ቡድን ኦነግ ሸኔ የሚባሉ ታጣቂዎች ናቸው ዚህን በጥበቃ ላይ ነበሩ የሚሊሻና ከልዩ ኃይል ወደ መደበኛ ፖሊስ የተቀላቀሉ አምስት ጸጥታ አስከባሪዎችን በአሳቻ ሰዓት ገብተው የገደሉት ሌሎች ሁለት አባላት ደግሞ ቆስለው ለሕክምና ተልከዋል ብለዋል። ኦቦራ ከተማ አሁን መረጋጋቷንና ወደ መደበኛ እንቅስቃሴዋ መመለሷን ከንቲባው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ አሁን ማምሻውን በደረሰን የሮይተርስ ዘገባ ሆሮ ጉድሩ ወለጋ ውስጥ ተፈጸመው የተባለውን ይህን ጥቃት የፈጸመው መንግስት ነው መባሉን የመንግስቱ ቃል አቀባይ ለገሰ ቱሉ በብርቱ አስተባብለውታል። ፍጹም ቅጥፈት ሲሉ ነው ውንጀላውን የገለጹት ዶክተር ለገሰ። የኢትዮጵያ ሰብአዊ መብቶች ኮሚሽንም ስለ ጥቃቱ ጥቆማዎች እንደደረሱትና እያጣራ መሆኑን የኮሚሽኑ የአካባቢው ጽህፈት ቤት ኃላፊ እንደነገሩት ሮይተርስ አክሎ አመልክቷል። ወደ ተከታዩ ዘገባ ስናልፍ በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ውስጥ በሳምንቱ መጀመሪያ ከ28 በላይ ሰዎች በታጣቂዎች ታግተዋል ሲሉ የአካባቢው ነዋሪዎችና የታጋቾች ቤተሰብ አስታወቁ። በመተማ ወረዳ መቃ ተብሎ በሚጠራው ቀበሌ ባለፈው ሰኞ አንድ ቤተ ክርስቲያን ውስጥ የነበሩ 12 የአብነት ተማሪዎች በጣጠቁ ኃይሎች ታግተው መወሰዳቸውን አንድ የቤተ ክርስቲያኒቱ አገልጋይ ተናግረዋል። በተመሳሳይ በዚህ ሁለት ከሰዓት በኋላ ከገንዳ ውሃ ከተማ ወደ ጎንደር በሚወስደው መንገድ ላይ ሾፌሩን ጨምሮ ከ16 በላይ የሚኒባስ ተሽከርካሪ ተሳፋሪዎች ደረቅ አባይ በሚባል ቦታ ላይ በታጠቁ ኃይሎች ታግተው ተወስደዋል ሲሉ አንድ የታጋች ቤተሰብ ተናግረዋል። በመተማ ወረዳና በአካባቢው እየተባባሰ የመጣው የሰዎች እገታ እንዳሳሰባቸውም የአካባቢው ነዋሪዎች አስታውቀዋል። አጋቾቹ ከቅማንትም ሆነ ከአማራ ወገን ያልሆኑ ሽፍቶች ናቸው ሲሉ የገለጹት የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ መንግስት የጸጥታ ቁጥጥር እንዲያደርግ ጥሪ አቅርበዋል። ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተጨማሪ ዘገባ ይዛለች። ባለፈው ሰኞ የመጀመሪያው እገታ ተፈጸመ የተባለው በምዕራብ ጎንደር ዞን መተማ ወረዳ መቃቀበሌ ባርኩርኩር ጎጥ ውስጥ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ውስጥ ነው። እሁድ ለሰኞ አጥቢያ የታጠቁ ኃይሎች ወደ ቤተ ክርስቲያኗ በመግባት አስራ ሁለት የአብነት ተማሪዎችን አግተው መውሰዳቸውንና ከዛም ለቤተሰቦቻቸው ስልክ በመደወል ከፍተኛ የሆነ የማስለቀቂያ ገንዘብ መጠየቃቸውን ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹልን አንድ የቤተ ክርስቲያኑ አገልጋይ ለአሜሪካ ድምጽ ተናግረዋል። ሌሊት ኮነ ሌሊት እሁድ ሰኞ አዲያ መጠው ይወሰዳቸው ስድስት በተመሳሳይ ቀን ማለትም ሰኞ ታህሳስ አስራ አምስት ሁለት ሺህ አስራ ስድስት ዓመተ ምሕረት ከሰዓት በኋላ ከገንደዋ ከተማ ወደ ጎንደር ከተማ በመጓዝ ላይ የነበሩ የመኪና አሽከርካሪውን ጨምሮ አስራ ስድስት ተሳፋሪዎች ታግተዋል ሲሉ አንድ የታጋች ቤተሰብ ገልጸዋል። በጉዞ ላይ የነበሩት ተሳፋሪዎችና የመኪናው አሽከርካሪ ልዩ ስሙ ደረቅ አባይ በሚባል ቦታ በታጠቁ ኃይሎች ታግተው ወደ ጫካ እንደተወሰዱና ለቤተሰቦቻቸው እየተደወለ የማስለቀቂያ ገንዘብ እንዲከፍሉ እንደተነገራቸው ነው። እኚው የታጋች ቤተሰብ የጠቋሙት። መታገቱን በራሱ በልጁ ስልክ ደውለው ያው እንድታገተ ምናምን ነገባቸው ና ብር አንፈልግም እኛ ከ የታገቱብን ሰዎች አሉ። ያሩ መጀመሪያ ወደ አስራ አምስት ሰዎች የሚሆነው እየከባቢ የቅማን ተወላጆች ታገቱብን አሉ። እነሱ ከተለቀቁልን እንለቃለን። ከተገደሉ መንገድ እንወዳለን እንደዛ ነው ብሎ ነበር። ግን እንደዛ አይመስልም ነበር። አሁን በድጋሚ ትናንት ደውለውላቸው ነበር። አሁን ወንድሜ ደውሎልኝ ነበር ና ያው ስድስት መቶ ሺህ ከከፈለ ያው እንለቀዋለን። በተለይ ካለፈው ሳምንት ማክሰኞ ጀምሮ በመተማ ወረዳ ና በአካባቢው የሰዎች እገታና ግድያ እየተባባሰ መምጣቱ እንዳሳሰበው የገለጸው ደግሞ የቅማንት ዲሞክራሲያዊ ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ መሆናቸውን የተናገሩት አቶ ሳላምላክ ስመኘው መንግስት በአካባቢው የዜጎችን ደህንነት እንዲጠብቅ ጥሪ አቅርበዋል። በፍጹም ከብሔርም ከሃይማኖትም ጋር የሚያገናኘው ነገር የለም። ክሳቸው ብቻ ነው የሚንቀሳቀስ ከሁለቱም ብሔሮች የተወለዱ ታቀው ብቻ ለራሳቸው ጥቅም የሚንቀሳቀሱ ተብሎ ነው የሚነገረን። እነዚህ ደግሞ ቁጥራቸው በጣም አናሳ ነው። ይሄ አጋችና ገዳይ ቡድን መርጦ አይደለም እየገደለ ያለው ያገኘውን ነው እየወሰደ የሚገደለ እያገተ ብር እየተቀበለ ያለው ና ሁላቸውም ብሔርም የላቸውም ለማንም የሚወግም አይደለም። በራሳቸው ፍላጎት ሄዳቸው ለሙላት የሚንቀሳቀሱ ሀይሎች ስለሆኑ እኛም እንደ ፓርቲ ከመንግስት ጋር በትብብር እኒህን ሀይሎች ወደ ህግ ቁጥጥር ስለመዋል እና ታርመው እንዲወጡ ወደ መደበኛ ስራቸው እንዲመለሱ ነው የምንለው። አካባቢ በስፋት ያለው ማህበረሰብ የቅማንትና የአማራ ማህበረሰብ በማደራጅ ህጋዊ እና ተመጣጣኝ እርምጃ ተወስዶ ወደ ህግ ቁጥጥር ስር ገብተው ታርመው የሚወጡበት መንገድ ካልተዘጋጀ በስተቀር ቀጠናውን ላምጠ ፈለገ ክርምስ እየዳረጉ ስለሆነ እንደው የመንግስት አካባቢ የሚሰሩ በደንብ ትኩረት ሰጠው የአካባቢ ማህበረሰብ አቀናጅተው የሚሰሩ በአካባቢው በተለያየ ጊዜያት ነዋሪዎች ባልታወቁ ሰዎች እየታገቱና ና እየተገደሉ ነው ሲሉ የገለጹት በአሁኑ ሰዓት ለስራ ጉዳይ መተማ የሚገኙ ና ስማቸውን እንዳን ጠቅስ የጠየቁን አንድ የጎንደር ከተማ ነዋሪ ናቸው። ግለሰቡ እንደሚሉት አሁን ስራቸውን ቢጨርሱም ሰሞኑን ተባብሶ በቀጠለው የሰዎች እገታ ምክንያት ወደ ጎንደር ለመመለስ መፍራታቸውንም አክለው ገልጸዋል። ያው እገታው የቆየ ነው ብዬው አሁን ላይ አይደለም ያለው ሁኔታ። አሁን ከምዕራብ ጎንደር ወደ ጎንደር ለመሄድ ራሱ ከወቅታዊው እገታ ጋር በተያያዘ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ባለፈው አመት ሰኔ ወር ላይ ከአሜሪካ ድምጽ ጋራ በነበራቸው ቆይታ በአካባቢው ግድያና እገታ መኖሩ ናም ነው መንግስት፣ የጸጥታ ኃይል አካባቢውን ለማረጋጋት ተሰማርቶ እንደነበር መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዘገባችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ ስናልፍ ደግሞ ሰሞኑን በቁጥጥር ስር በዋሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳአ ቤተሰቦች የቀረበለትን የመብት ጥሰት አቤቱታ እያጣራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አመልክቷል። በኮሚሽኑ የክልሎች ክትትልና ምርመራ ዘርፍ ኃላፊ ሰላማዊት ግርማ ይህንኑ ለአሜሪካ ድምጽ አረጋግጠዋል። የአቶ ታዬ ደንዳአ ባለቤት ስንታየሁ አለማየው በኩላቸው የባለቤታቸው የባንክ ሂሳብ በመዘጋቱ ለችግር ተጋልጠናል በማለት አማረዋል። ገልሞ ዳዊት ተከታዩን ዘገባ ልኳል። ከታሰሩ ሁለት ሳምንታት ያለፋቸውን የአቶ ታዬ ደንዳ ደንዳን ባለቤትና የቤተሰባቸውን አቤቱታዎች እየተከታተሉ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የክልሎች የክትትልና ምርመራ ዘርፍ ኃላፊ ሰላማዊት ግርማ ዛሬ ለአሜሪካ ድምጽ ገልጸዋል። የአቶ ታየ ቤተሰብ አባላት ከመንግስት ቤት እንድንወጣ የተደረግ ነው ያለ አግባብ ነው ማለታቸውንና ቤተሰቡ ይጠቀምበት የነበረው የባንክ ሂሳብ መዘጋቱን ጨምረው የቀረበለትን አቤቶታዎች ኮሚሽኑ እየተከታተለ መሆኑንና የሚደርስበትን በቅርቡ እንደሚያሳውቅ ወይዘሮ ሰላማዊ ተናግረዋል። የአቶ ታየ ደንዳ ባለቤት ወይዘሮ ስንታየ አለማየው ይህ ባለቤታቸው የባንክ ሂሳብ በመዘጋቱ ቤተሰባቸው መቸገሩን ተናግረዋል።

እኔ ውክልና ስላለኝ ሂሳቡን እኔ ነበርኩ የማንቀሳቀሰው። ስራ ላይ ስላልነበርኩ የእኔ ሂሳብ ውስጥ ያን ያህል ገንዘብ የለም። እንደሰማሁት የቅርብ የቤተሰብ አባላትን ጨምሮ የሃያ ስድስት ሰዎች የሂሳብ ቁጥር ተዘግቶ ነበር። ከዛ በኋላ የብዙዎቹ ተለቋል። የቀረውን ደግሞ አሁንም ምርመራ ላይ እንደሆኑ ተነግሮናል። አቶ ታዬ አሁንም አልተለቀቀም። እየኖርን ያለነው በሰዎች እርዳታ ነው። ተዘጉ የተባሉትን የባንክ ሂሳቦችንና በቤተሰቡ የቀረቡ ሌሎች አቤቱታዎችን በተመለከተ ከፌዴራል ፖሊስ ኮሚሽን ቃል አቀባይ ምላሽ ለማግኘት የእጅ ስልካቸው ላይ ጭምር በመደወል ያደረግነው ጥረት አልተሳካም። በሰላም ችግር ምክንያት ተፈናቅለው እኛ ጋር ተጠልሎ ያሉ የቤተሰብ አባላትም በስጋት ውስጥ ናቸው ብለዋል። ወይዘሮ ስንታየው ጋፊን ያው ጉያት ቶኮኑመኑ ሄየ መማ ገሩ ጆሌ ወጅን ዳይማን ወጅን ወልቁነምሲሱን የሚል ኮፍነ ያሊ ጎዴራ በቀን አንዴ የሄርን እንጎበኘዋለን። ልጆቹን ወስጄ ላሳየው ግን አልቻልኩም። የሚፈቀድልን ሶስት ደቂቃ ብቻ ነው። የክስ መዝገብም አልተከፈተበትም። ከጠበቃ ጋርም አልተገናኘም። ከመስከረም 2014 ዓም በቁጥጥር እስከ እስከዋሉበት ታህሳስ 2016 ዓም ድረስ የሰላም ሚኒስትር ዴታ ሆነው ያገለግሉት አቶ ታዬ ደንዳ የኦሮሚያ ክልል ጨፌ ወይም ምክር ቤት አባል ናቸው። ለአሜሪካ ድምጽ ገልሞዳዊት አዳማ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ዝግጅታችን በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ ወደ እናንተ ይደርሳል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ለመስጠትም ሆነ ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም በትዊተር በአሁኑ መጠሪያው በኤክስ ሀሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። ኢንስታግራም እና ዩቲዩብ ላይም አለን። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶች አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ኢትዮጵያን ምን ወደ ብሪክስ ወሰዳት የሚለው ይሆናል። you mm -hmm. ኢትዮጵያ ብሪክስን የተቀላቀለችው በምዕራቡ ጫናዎች ምክንያት ነው ሲል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ያደረገው ጥናት ጠቁሟል። መንግስት ደግሞ ሀገሪቱ ቡድን የተቀላቀለችው በራሷ አቅምና ፍላጎት መሆኑን መናገሩን የጥናቱ ሪፖርትን ያቀረቡት ዶክተር ደግዬ ጎሹ ተናግረዋል። ብሪክስን መቀላቀል ሊያስገኝ ወይም ሊያሳጣ ስለሚችለው ጥቅም ባለሙያዎቹ የተከፋፈለ ሀሳብ ያንጸባረቁ ሲሆን ብሪክስን የመቀላቀል ጉዳይ የፖለቲካ ውሳኔ ብቻ መሆን እንደሌለበት ያሳሰቡት ዶክተር ደግዬ ሀገሪቱ ከብሪክስ ስለምታገኘው ጥቅም ትልቅ ጥናት መደረግ እንዳለበት አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ተከታትሎታል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የፈጠሩትንና በመስራቾቹ ሀገሮች ስሞች ምህጻር ብሪክስ ብለው የጠሩትን ጥምረት ለመቀላቀል ኢትዮጵያ በኦፊሴል ማመልከቷን ተከትሎ የምታገኘው ጥቅም ወይም የሚያመጣባት ጉዳት ይኖር እንደሆን ለመገምገም ጥናት ማድረጉን የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አስታውቋል። የምጣኔ ሀብት ባለሙያዎቹ ባለፈው ሐሙስ ታህሳስ 11 ቀን ይፋ ባደረገው የጥናት ሪፖርት ከብሪክስ አመጣት ዓላማና አሰራር ጋር የተያያዙ ጉዳዮችን ፈትሿል። ጥናቱ በምዕራባውያኑ ሀያላን ይዘወራሉ ያላቸው የዓለም ባንክና ዓለም አቀፉ የገንዘብ ተቋም የሚገኙበት የኢኮኖሚ ስርዓት ድሆቹንና ባለጠጎቹን ሀገሮች በፍትሐዊነት አለማገልገሉ እንደ ብሪክስ ያለ ጥምረት እንዲፈጠር ማድረጉን ይናገራል። የኢትዮጵያ ጥምረቱን መቀላቀል ሊያስከትል የሚችለውን ጥቅምና ጉዳት ለመፈተሽ ማኅበራቸው 233 ባለሙያዎችን ያሳተፈ ጥናት ማድረጉን ሪፖርቱን ያቀረቡት የማኅበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ገልጸዋል። ለመሆኑ ኢትዮጵያ ጥምረቱን ለመቀላቀል ምን አነሳሳት ለሚለው ጥያቄ አብዛኞቹ ባለሙያዎች በሰጡት መልስ ፖለቲካዊና ኢኮኖሚያዊ ጫናዎችን እንደ ምክንያት ማመላከታቸውን ዶክተር ደግዬ ጠቁመዋል። ኢትዮጵያ ብሪክስን ጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት። ባለሙያዎች መርጅ ኢኮኖሚ አዲስ ኢኮኖሚ ስለሆነ ነው የተቀበሉት የሚሉ 4 በመቶ አሉ ጂኦፖለቲክስ ሆኖ ያለችበት ጂኦግራፊያዊ ሁኔታ ነው የሚሉት አርባ ስድስት በመቶ አካባቢ፣ የውጭ ግንኙነቷ በጣም እየወረደ እየወደቀ ስለመጣ ነው የሚሉት አርባ አንድ በመቶ ወደ አስራ አንድ ምክንያቶችን ራንክ አድርገዋቸዋል። መንግስት የሚለው በራሳችን ሜሪት ነው በበጎ ስራችን ነው ይላል። ኢትዮጵያ ከብሪክስ አባልነቷ ትጠቀማለች ተብለው ከተጠየቁት የጥናቱ ተሳታፊዎች ባለሙያዎች ሰባ ከመቶው አዎ ትጠቀማለች ብለው መመለሳቸውንና አባልነቷ ጉዳት ያመጣባት እንደሆነ ከተጠየቁት ደግሞ 69 ከመቶ ያህሉ ከበድ ያለ መዘዝ ሊያስከትል ይችላል የሚል ስጋት ማንጸባረቃቸውን ዶክተር ደግዬ አሳውቀዋል። አንዱና ዋነኛው አዳዲስ ብድሮችን መከልከል ወይም መቀነስ ሊደርስብናል በእርግጥነት ያሉት 56 በመቶ ናቸው። ያሉትንም ዲስፐርስመንት ላይ ችግር መፍጠር፣ ማቋረጥ የመሳሰሉት ነገሮች እንዲሁም 43 በመቶ ከረንሲያችን ዲቫሉ እናደርግ ከፍተኛ ጫና እንደሚመጣብን የገመቱ አርባ በመቶ ናቸው። መንግስትን አፌክት የሚያደርግ ፖለቲካ የፖለቲካ እርምጃዎችም ይወሰዳሉ። ኤፍዳይ በተለይ ከፍተኛ ችግር ይገጥመላል። 38 በመቶ የሚሆኑት የብድር ቅድመ ሁኔታዎች በከፍተኛ ደረጃ ይጨምራሉ የሚሉ 28 በመቶ አካባቢ ናቸው። ብሪክስ አዲስ የልማት ባንክ እንደሚኖረውና የራሱን ምንዛሪ እንደሚያወጣ የገለጹት ዶክተር ደግዬ ዋና ዓላማው በአባላቱ መካከል በሚደረጉ የንግድ ልውውጦች የራሱን ኦፊሴል ገንዘብ በመጠቀም የዶላርን የበላይነት ማስወገድ እንደሆነ ተናግረዋል። አብዛኞቹ ባለሙያዎች ይህን ማድረግ ይቻላል ብለው እንደሚያምኑ ሂደቱ ግን ከአምስት እስከ አስራአምስት ዓመትና ከዚያም በላይ ሊወስድ ይችላል ብለው እንደሚገምቱ ጥናቱ ይናገራል። ጥናቱ ይህንን ግምገማ ተንተርሶ ኢትዮጵያ ከሁሉም ወገኖች ጋር እኩል መስራት እንዳለባት ይመክራል። ኢትዮጵያ ቅድም እንዳያ ከወልድ ባንክም የጋራ ዓላማዎች አሏት። አሴት ያደረጋቻቸው በአጭር ጊዜ ውስጥ እንደዚህ ከብሪክስ ጋር እሰራለሁ የሚባል ነገር አይደለም። አትሊስት ኢንሾርትራል ከሁ ከዌስተርን ፓወርስ እና ከብሪክስ ጋር መስራት እንገደዳለን። በብር ከሆነ የምነግደው ከነባር ፓርትነሮች ሀገሮች ጋር መነገድ አንችልም፣ ከዌስተርን ከሆነ ወይም ከሌላ ሀገር ከሆነ ማለት ነው። ከዚህ የተነሳ አሁንም ከሁለቱም ብሎኮች ጋር መስራት የሚጠበቅብን ነገር አለ። ነባሩ ዓለም አቀፍ የኢኮኖሚ ስርዓት ካልሰራ አዳዲስ ጥምረቶች መፈጠራቸውና አገሮችም እነዚህን ጥምረቶች መቀላቀላቸው እንደማይቀር የጠቀሱት ዶክተር ደግዬ ጎሹ ኢትዮጵያን ጨምሮ ሀገሮች ጥቅማቸውን ግን በአግባቡ ማስላት እንዳለባቸው ያሳስባሉ። እናስ ኢትዮጵያ በባለሙያዎቹ ስሌትና ምክር ምን ይሆን ከጥምረቱ ተጠቃሚ የሚያደርጋት? ዶክተር ደግዬ አሁን ኢትዮጵያ ጆይን ማድረጓ ክፋት የለው፣ ግን ሪሊ ትጠቀማለች ወይ ነው። በፖለቲካ ዲሲሽን ብቻ መሆን የለበትም። ጥቅም ማግኘት መቻል አለብን። ምን ያክል ነው የምትጠቀመው፣ በምን ዘርፍ የሚለው በደንብ ኢንቨስቲጌት ማድረግ እንደሚጠይቅ አግኝተናል። ጆይን ማድረጉ ስኖት ዊዛውት ሪስክ ሪስኮች አሉ። ያን ሪስክን በደንብ መገምገም ያስፈላል። ፈርጀ ብዙ ሪስክ አለው። እስከ ዛሬ ከምዕራብ እናገኛቸው የነበሩ ጥቅሞች ራሱ የሚያካክስልን ጥቅም ካላገኘ ሎስ ነው። ሊሆን የሚችሉን በደንብ መገምገም የሚጠበቅ ነገር ነው የሚሆነው። ቫይብራንት ፋይናንሻል ሲስተም እና ፋይናንሻል ማርኬት ስታለች ካላረግን አሁንም ጭራ ሆነን እንቀጥላለን ማለት ነው። ኢንዲፔንደንስ ኦፍ ናሽናል በመንግስት ማኒፕሌት የሚደረግ ከሆነ ኖ በዲ ዋንትስ ኦፕሬት ቪዚት አግሬሲቭ መንግስት እዚ ላይ እስካልሰራ ድረስ ወልድ ባንክ ጭራ እንደነበር ነው፣ እዚሁም ጭራ እንሆናለን። ምንም ከፍቶን እዛ ስለሄደን ምንም የምናገኘው ነገር ላይኖር ይችላል። እንደውም አድቨርስ ፊክቱ ሊበዛብን ይችላል። የኢትዮጵያን የአባልነት ጥያቄ የተቀበለው ብሪክስ ከፊታችን ሰኞ ታህሳስ 22 2016 ዓ ም ጀምሮ ሙሉ አባል እንድትሆን አጽድቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን አሁንም እንደቀጠለ ነው። የወንጪ ደንዲ ሐይቆች ስነ ምህዳራዊ ቱሪዝም ፕሮጀክት ተስፋ እንደሰጣቸው የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። በጠቅላይ ሚኒስትር አብይ አህመድ የተወጠነው እና የገበታ ለሀገር አንድ አካል የሆነው ይኸው የቱሪዝም ፕሮጀክት ግበራ ከሶስት ዓመት በፊት የተጀመረው ፕሮጀክት መጀመሪያው ምዕራፍ ግንባታው ተጠናቋል። በፕሮጀክት ክንውኑ ሳቢያ የአካባቢው መሰረተ ልማት ፍላጎት እንደተሟላና ለዓለም አቀፍ ጎብኚዎች ምቹ ሁኔታ እንደተፈጠረ የኦሮሚያ ክልል የቱሪዝም ኮሚሽን ኮሚሽነር ለሊሴ ዱጋ ገልጸዋል። ናኮር መልካ የ2023 ሚስ ቱሪዝም ኦሮሚያ ማህደር ፈቃዱንና ሌሎችንም አነጋግሮ ከአምቦ ተከታዩን ዘገባ ልኳል። የቱሪስት መስህብ የሆነው የወንጪ ሐይቅ ከርዕሰ መዲናዋ አዲስ አበባ በ መቶ ሀምሳ አምስት ኪሎ ሜትር ርቀት ላይ ይገኛል። ሐይቁም በማራኪ ግርማ ሞገሳቸው ዙሪያውን የከበቡት ተራሮች አካባቢውን አረንጓዴ ባለበሰው ለምለም የተፈጥሮ ጸጋ ተሸልመው ይታያሉ። ውቡ ተፈጥሮን የተጎናጸፈው የወንጪ ሐይቅ ገበታ ለሀገር በተባለው የኢትዮጵያ ጠቅላይ ሚኒስትር የልማት እቅድ ውስጥ ከጉርጉራና ከኮይሻ ፕሮጀክቶች ጋር ተካቶ ላለፉት ሶስት ዓመታት በትግበራ ላይ ቆይቷል። ከአካባቢው ነዋሪዎች መካከል በወንጪ ደንዲ ሐይቆች ላይ የተካሄደው የኢኮቱሪዝም ፕሮጀክት ሊያስገኝላቸው ስለሚችለው ጥቅም ሲገልጹ፣ ስሜ ደሳለኝ ገለታ ባላል የወንጪ ተወላጅ ና የኢኮ ቱሪዝሙ አባል ነኝ። ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። የመንገድ ችግር ነበረብን ማለት ነው። ያም መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ ወይ ማደራ ይፈልጋል። ደርሶ መልስ የምንጠቀመውን የአረ ሰዓት አገልግሎት ሰጥተን ህይወታችን ይለውጣል ብለን ተስፋ እናደርጋለን። አሁን ላይ የመጀመሪያ ምዕራፍ ግንባታ ከመገባደዱ ጋር ተያይዞ የአካባቢው ነዋሪዎች ቀድሞ የነበራቸው ስጋት እየቀነሰ ተስፋቸው ደግሞ እየለመለመ የመጣ ይመስላል። አንዴ የመጣ ጎብኚ ደጋግሞ እንዲመጣ የሚያግባቡበትን የአቀባበላቸውን ዜማ በስፍራው በተገኘውበት ወቅት ተመልክቻለሁ። ከአዲስ አበባ ለጉብኝት እንደመጣ የነገረኝ ገመቹ ታዬ ወንጪን በመጎብኘቴ የአእምሮ እረፍት አገኛለሁ ሲል በቆይታው እንደተደሰተ ይገልጻል። ወንጪን በመጎብኘቴ በጣም ደስ ብሎኛል። በጣም ልዩ ቦታ ነው። እንደምታዩት አየሩ በጣም ደስ ይላል። ሰው በጣም ደስ ይላል። ብቻ በቃ በጣም አእምሮ እረፍት የሚገኝበት ቦታ ነው። በጣም ደስ የሚል ቦታ ነው እና ሁሉም ሰው ቢያየው ቀነኒ በየነ የዘንድሮ ሚስ ቱሪዝም ኦሮሚያ የቁንጅና ውድድር ሁለተኛ ደረጃ በማግኘት አሸናፊ ናት። ወደ ወንጪ ደጋግማ መምጣት እንደሚያስደስታት ትናገራለች። ብዙ ጊዜ ወንጪ መጥቻለሁ። በጣም የሚያዝናና ቦታ ስለሆነ ደጋግሜ እመጣለሁ። ደስተኛ ነኝ፣ በጣም ደስተኛ ነኝ። ከፊት ያስታውቃል። ምን ተጨምሮ ስራዎች ተጨምሮ ይሰራ ያሉት ነገሮች በጣም ቆንጆ ናቸው። በዚህ ላይ ደግሞ የተወሰነ ያሉትን ነገሮች እንደ መንገዱ ሊሆን ይችላል። ውስጥ ላይ ያሉት መንገዶች ምናምን ቆንጆ ሆነው ቢሰሩ ፐርፌክት። አሁንም ግን በጣም ቆንጆ ቦታ ነው። የዘንድሮ ሚስ ቱሪዝም ኦሮሚያ አሸናፊዋ ማህደር ፈቃዱ ደግሞ የተከናወነው የኢኮ ቱሪዝም ፕሮጀክት የጎብኚዎችን ቀልብ እንደሚስብ ትገልጻለች። የተለያዩ እንቅስቃሴዎች ወይም አክቲቪቲዎች እዚህ ላይ የሚደረጉትን አብረን ከማህበረሰቡ ጋር እያደረግ እንገኛለን። ፈረስ መጋለብ፣ ሃይኪንግ እጅግ በጣም በሚያምር ቦታ ምድራዊ መቀማመጡ እጅግ በጣም በሚስብ ቦታ ነን ያለ ነው። ኑና ጎብኙ። በተጨማሪም ደግሞ እዚህ የቱሪዝም መስህብ ላይ የተሰራው የመሰረታዊ ልማትና የልጆች ግንባታ እጅግ በጣም ነው የሚያምረው። ብስክሌተኛው የማን ብርሃንም የብስክሌት ስፖርት ለማለማመድ ወደ ወንጭ ይወርዷል። በብስክሌት በሃይኪንግ እንዴት ወንጭ አካባቢ እንዴት እንደሚሰራ እሱን ለማስተዋወቅ ነው የመጣሁት። ወንጂ በቃ እኔ ከጠበቅኩት በላይ ነው ያገኘሁት። ምክንያቱም የዛሬ ሶስት አመት መጥቼ ነበር። አጋጣሚ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለልሴ ዱጋ በፕሮጀክቱ ክንውን ሳቢያ አካባቢው የመሰረተ ልማት ፍላጎቱ እንደተሟላለትና ለዓለም አቀፍ ጎብኚዎችም ምቹ ሁኔታ እንደተፈጠረ ገልጸዋል። ወንጭ በጣም የሚያምር የተፈጥሮ የእሳተ ገሞራ ሐይቅ ነው። ከ3000 ሜትር በላይ አባብሲ ሌቨል ይገኛል። እዚህ ቦታ ስገኝ ሜቢ 50 ከዛ በላይ ነው አሁን በሁለተኛ ጊዜ ከዛ በላይ ነው የዛሬ ሀያ ዓመት ጀምሮ ወንጭን ሲመለከት ነበረ በተለይ አሁን ደግሞ የፕሮጀክቱን የሚያስፈጽመውም የሚመራውም ቲም አካል እንደመሆን የቪዚት ኦሮሚያ ብራንድንም ከመምራት አንጻር ብዙ ጊዜ ይመላለሳለሁ የመንገዶች ስራ የመብራት የውሃ የተለያዩ ስራዎችን ሰርተናል ከዛ ውጭ ደግሞ ትልቅ ሎጅም ተሰርቷል ለአለም አቀፍ የቱሪስት ሰርቪስ የሚሰጥ ያብቻ አይደለም የገበሬዎች መኖሪያ ስፍራንም ሰርተናል ልጆች መኖሪያ ቤቶችንና ሎጁን የሚያገናኝ የሚያስተሳስር በምግብ አቅርቦት የሚያገናኝ ነገሮችን ሰርተናል። እጅግ የሚያምር ነገር ይሆናል። በሥራ ፈጠራ ረገድ ለአካባቢው ማህበረሰብ በርካታ የሥራ ዕድል ያስገኘው የኢኮ ቱሪዝም ፕሮጀክቱ ለወደፊቱም ማህበረሰቡን የሚያሳትፍና ተጠቃሚ የሚያደርግ ዘርፈ ብዙ አገልግሎት እንደሚኖረው ኮሚሽነር ለልሴ አመልክተዋል። የወንጪ ደንድ ሐይቆች ኢኮ ቱሪዝም ፕሮጀክት የመጀመሪያው ምዕራፍ ግንባታ ከሰሞኑ እንደሚመረቅ ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ በዚሁ ወደ ደቡብ ኢትዮጵያ ክልል ስናልፍ በኦሞ ወንዝ መሙላት ምክንያት ከደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የተፈናቀሉ ዜጎች በወባ ወረርሽኝ እየተጠቁ መሆኑን የአካባቢው አስተዳደር አስታውቋል። ወረርሽኙ የተከሰተው በጎርፍ አደጋ ምክንያት የተፈናቀሉ ከ79 ሺ በላይ አርብቶ አደሮች በተጠለሉባቸው አካባቢዎች መሆኑንም ተመልክቷል። ዮናታን ዘብዲዎስ ጉዳዩን ተከታትሎታል። በኦሞ ወንዝ ሙላት ምክንያት ከቀያቸው ተፈናቀሉ የዳስነች ወረዳ ነዋሪዎች አሁን ደግሞ ለወረርሽኝ መጋለጣቸውን ነው የአካባቢው አስተዳደር ለአሜሪካ ድምፅ አስታወቀው። የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራት አሰፋ እንደሚሉት የኦሞ ወንዝ ያፈናቀላቸው ከ79 ሺህ በላይ የዳስነች ወረዳ አርብቶ አደሮች በተጠለሉበት ቦታ የወባ ወረርሽኝ ተከስቷል። በአንድ ሳምንት ውስጥ ከ400 እስከ 635 አካባቢ ወባ ታማሚ ሰዎች ከነበሩበት አሁን ላይ ባለው ሁኔታ ላይ ያው ከ1344 በላይ የሚጠጉ ማህበረሰብ አካባቢ አካላት የምታመም ሁኔታዎች የታየበት ሁኔታ ነው ያለው። ወረሽኙ የተከሰተው ተፈናቃዮች በተጠለሉባቸው በሁሉም መጠለያ ጣቢያዎች መሆኑንም ኃላፊው አብራርቷል። ዳስተነች ወረዳ ከዚህ በፊት አርባ ቀበሌያት አሉ። በፊትም አርባ ቀበሌያቱ በሙሉ ወባማ ነው አካባቢው ላይ ያለው እና ስለዚህ የወባ ክስተቱ ሁሉም እነዚህ አካባቢዎች ላይ ወይም አስራ አንዱ አይዴንቲ ሳይቶች ላይ በዋናነት ክስተቱ አለ ቢሆኑ ግን አካባቢው መጀመሪያውን ወባማ እንደመሆኑ መጠን ማለት ነው። ስለዚህ ሁሉም ጋር ያለበት ሁኔታ ነው ያለው ግን ሕክምናው በተጠናከረ መንገድ እየሰራን ስለሆነ እየተከላከለን ነው። በወርሽ ምክንያት ህይወቱ ያለፈ የቀረበልን ሪፖርት የመለም። እንዲህ አይነት ክስተቶቹም ደግሞ እንዳይኖሩ ጤና ባለሙያዎቹም በአቅራቢያ እየሰሩ ስለሆነ በጥሩ የመከላከል ደረጃ ላይ አለን ላለሁ። በዳስ ነች የተከሰተው የጎርፍ አደጋ አሁንም አለመወገዱን ተፈናቃዮችና የዞኑ አስተዳደር ጠቁሟል። ከወረዳው አርባ ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በውሃ እንደተዋጡ መሆናቸውም አስታውሰዋል። የአሜሪካ ድምፅ ከአንድ መጠለያ ጣቢያ አነጋገራቸውና ስማቸው እንዳይጠቀስ ጠየቁ የተፈናቀሉ አርብቶ አደሮች አስተባባሪም ጎርፉ ለተራዘመ ጉዳት እንዳደረጋቸው ተናግሯል። በወረዳው የነበሩ የጤና ተቋማት መውደማቸውን የገለጡት እኚሁ አስተያየት ሰጭም አርብቶ አደሮች ለተላላፊ በሽታዎች በተለይም ለወባ ወረርሽኝ መጋለጣቸውን ይበልጥኑ በእናቶችና በህፃናት ላይ ጉዳት እያደረሰ መሆኑንም ተናግሯል። አካባቢው ላይ ወባ እየታከሙ ነው። ሕክምናው ግን በቂ አይደለም። ዎቹ አነስተኛ ናቸው። ህዝቡ ግን ከነሱ በላይ ነው። ሴቶች እና ህጻናቶች አልሚ ምግቦች ምናምን ያስፈልጋቸው ነበረ፣ ግን የለም። አሁን እዚህ የሚቀርብ የቀረበ ነገር የለም። እስካሁን የምግብ ከምግብ አንጻር በጣም ችግር አለ። ይቀርባል፣ በቦቲ ይቀርባል። ቦቲ ያው አንድ ነው። ሳይቱ ሰፊ ነው። በቀን አንድ ነው የሚመጣ። ህዝቡ ግን ያው እንግዲህ በጣም ብዙ ነው። የደቡብ ኦሞ ዞን የጤና መምሪያ ኃላፊ አቶ ታምራት አሰፋ በበኩላቸው ወረርሽኙ የከፋ ጉዳት እንዳያደርስ ኬሚካል የተቀባ የአልጋ ጎበር ለተፈናቃዮች ማደልን ጨምሮ ሌሎች የመከላከል ስራዎች እየተሰሩ መሆኑን ለአሜሪካ ድምፅ በስልክ አስታውቀዋል። ቤት ለቤት አርብቶ አደሩ መሃል በመዞር አንደኛ የአልጋ ጎበር የሚጠቀሙ የማድረግ የታመሙ ሰዎች ቶሎ ብለው ሕክምናውን እንዲወስዱ የማድረግ ስራዎችን እየሰራን ያለበት ሁኔታ አለ ማህበረሰቡን በበጎ ጤና መልእክተኝነት ሌላ ደግሞ የጤና ባለሙያዎች ሁሉም እነዚህ በተፈናቀሉ በውሃ ሙላት የተፈናቀሉና መልሶ የማሰባሰብና በመንደር የማደራጀት ስራዎች በተሰሩባቸው አካባቢዎች ላይ የጤና ባለሙያዎች ሀያ አራት ሰዓት አግሎት እንዲሰጡ ከማድረግ ጋር ተያይዞ የጤና አግሎት መስጫ ተቋማት ለመክፈት በዚህ ላይም ደግሞ ውሎ ገብ አግሎቶች መስጠት አንዳንዱ ከጤና ኬላዎች በርቀት ላይ የነበሩባቸው ቦታዎች ላይ የህክምና መስጫ ተቋማት ከግብረሰናይ ድርጅቶች ጋር አንድ ላይ በመሆን አቋቁመን ይህን አገልግሎት የሰጠን ያለንበት ሁኔታ ነው ያለው። የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም ባለፈው ህዳር ወር መጀመሪያ ባወጣው ሪፖርት ከዳሰነች ወረዳም አጠቃላይ የቆዳ ስፋት 65 በመቶ የሚሆነው በጎርፍ ሙላቱ መጥለቅለቁን አስታውቆ ነበርም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም እንደ አውሮፓውያን አቆጣጠር መስከረም 7 2014 ዓም በሐማስ ታጣቂዎች የታገተው ቤተ እስራኤላዊ አቬራ መንግስቱ ባለፈው መስከረም ወር ዘጠነኛ ዓመቱን አስቆጥሯል። በአሁኑ ሰዓት እስራኤል በጥቅምት ሰባቱ የሀማስ ድንገተኛ ማጥቃት የታገቱ ቤተሰቦችን ለማስለቀቅ በምታደርገው ጥረት ልጃቸው አቬራ ይካተት ዘንድ ቤተሰቦቹ እየተማጸኑ ይገኛሉ። ኤደን ገረመው ወላጅ አባቱንና የእስራኤል ምክትል አምባሳደር ቶመር ባርላቪን አነጋግር ያሰናዳችሁ ዘገባ ቀጥሎ ይቀርባል። አቶ አየሊ መንግስቱ ከ111 ወራት ከ488 ሳምንታት ከ9 ዓመት ከ3ት ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የስምንት ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓ ም ነበር። ሰባተኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቪራ መንግስቱ በሐማስ እንደታገተ የቆየባቸውን እነዚያን የጭንቅ ዓመታት በከባድ ፈተና ውስጥ ሆነው ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ። በአሜሪካ የለ በእንትን ሽባይጽ የለ

አቪራ መንግስቱ በጎርጎሮ ሳያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረ ና ለአይምሮ ጤና መታወክ እንደዳረገው ግራፊክ ሶል የተሰኘው ተቋም አማካኝነት የተዘጋጀው ና አቬራ ከአማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል አቪራ እንደ ኤሮያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን። የኬስ ገንዘብ ጠይቆ ባለማግኘቱ በን

እንዴት ነው ይሄ እንዳካዋሩ ለማንም ሰው አመት አጋዋዲያ ግን እየታገለ አልተሰማም አቪራ እንደታገተ ጉዳዩ በምስጢር ቢያዝ እንደሚቻል ምክር እንደተለገሳቸውና ለአንድ አመት ያህል ዝምታ መርጠው እንደቆዩ ቤተሰቦች ይናገራሉ ከአንድ ዓመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን፣ የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫ እና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አቪራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት ዓመታት በኋላም በጥር ወር ሁለት ሺ አስራ አምስት ዓመተ ምህረት ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በሕይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁኑ ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ በወላዳ እንደበታቸው ይማጸናሉ። ይኸው ማምሸላ ራክ መልስልኝ፣ የተ አምላክ ራክ መልስልኝ አሁንም ይህ እናንተም ደግሞ ይው ባካችሁን፣ ወታደሮች ደግሞ እየሞቱ ነው፣ እያለቁ ነው። እንዲያው ባካችሁን እርዱኝ፣ እስራኤል መንግስት፣ እርዳይ ማምሸላ፣ እርዱኝ ባካችሁን፣ ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ ይው ስንት የሚሰሩ ነው ሁሉ ባካችሁ እርዱኝ፣ ባካችሁ፣ ባካችሁን አማስ ላክህ ሲንሃ ሲንሃ አማስ አማስ ተሳ ላክህ መልስልኝ መልስልኝ ይህ ጉዳይ እንዴት ይህን ያህል ዓመታት ሊፈች አለ የእስራኤል መንግስትስ ለዚህ ሁሉ ዓመታት ለምን ዝም አለ ሲል የአሜሪካ ድምጽ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ። Uh, it's really heartbreaking, the, the kind of the situation that these families have been in over the last uh, nine and eight years. Uh, you know, uh, abraham Gistu uh, was kidnapped uh, in, uh, in 2014 in september and hisham assad in 2015. Uh, so it's has been. <laughs> many, many years that any amatat <laughs> <laughs> <laughs> አቪራ መንግስቱ እንደ አውሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ ብዙ አመታት ሆኖታል፣ ቤተሰቦቻቸው ተሰቃይተዋል፣ የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር እስረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታውቂው እንደ ኤሮፓ አቆጣጠር በ2011 ከአንድ ሺህ በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ሕዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም አምስት ዓመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት ሰባቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጄኔራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል እችላለሁ ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዘዋል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም። የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት ሰባት ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ አረብ እስራኤላዊው ሂሳም አሳያድና ሕይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ። succeeded ባለፉት ጥቂት ሳምንታት ከአንድ መቶ በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ ኤሮፓ አቆጣጠር ከ2014 አንስቶ ለአመታት የታገቱትን እስከምናውቀው ድረስ በሕይወት ያሉትን አቪራ መንግስቱንና ሂሻም አሳያድን ጨምሮ ሁለቱ ሕይወታቸውን አልፎ አስክሬናቸው የተነፈግነውን ኦዶጊዲንና ኦንሻውልን አስክሬንን ጨምሮ አራቱንም ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው። በጉርጉር ሲያኑ ጥቅምት ሰባት ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ አንድ መቶ አስሩን ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳማ አሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ በ28 ዓመቱ የታገተዋል። አድማጮች፣ የዚህን ሙሉ ዝግጅት በዌብሳይታችንና በማኅበራዊ መገናኛ ገጾቻችን ታገኙታላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ሰላም ደህና ደሩ ደሩ።